እኛ ወደ እናንተ አሁን የመጣ ነው አገሪቱን ለቃችሁ እንድትወጡ የተፈቀደላችሁ መሆኑን ልናበስርላችሁ ነው። ቃላቸው በብዙ ሚሊዮን የሚቆጠሩ የጀርመን ዜጎች ምን ጊዜም የማይረሱት ትልቅ አረፍተ ነገር ነው በተለይ በሺ ዘጠኝ መቶ ሰማኒያ ዘጠኝ አመተ ምህረት እንደ አውሮፓን አቆጣጠር ከታሪካዊው የጀርመን ኤምባሲ ሰገነት ላይ ሆነው በፕራግ ከተማ ይህን ቃል ሲናገሩ የኮሚኒስቶቹን የኤሪሽ ሆኒከርን ሥርዓት ሸሽተው ግቢውን ረጅም ቀናት የወረሩት በብዙ ሺህ የሚቆጠሩ የምስራቅ ጀርመን ሰዎች ፈጽሞ የማይረሱት ታሪካቸው ነው። በጩኸትና በጭብጨባ በደስታና በእምባ የምስራቹን ቃል አጅቦትም እንደነበር እዚህ ይታወሳል። Es war eigentlich der bewegendste Augenblick in meiner politischen Arbeit. Ich ja die Menschen verstehen, ja, weshalb, in die በዛን ጊዜ በምን ሁኔታ ላይ እንደሚገኝ በደንብ አድርጌ አውቃለሁ። እኔ ራሴ በእነሱ ዕድሜ ዘመን በወጣትነቴ የመስራት ጀርመን ብዬ አምንጌ የወጣው ሰው ነኝ። አሁን ለእነሱ በዚያ ነችንቀት ሰዓት መንገዱ መንበሩ ማጥሩም ወደ ፈለጋችሁበት ቦታ ለመሄድ ክፍት ነው ስላቸው ያኔ ያሰሙት የደስታ ጩኸት ሲኖ ተብሎ በቃላት የማይገለጽ ነው። ከዛም በላይ ደግሞ ስርዓቱ ውድቀት የመጀመሪያው ደወል የተደወለበትም ሰዓት ነው። ሃንስ ዲትሪሽ ጌንሸር በሺህ ዘጠኝ መቶ ሰባ አራት ዓመተ ምረት እንደ አውሮፓን አቆጣጠር ተመርጠው ወንበሩ እንደተረከቡ የምስራቁንና የምዕራቡን ግንኙነት በብልሃትና በዘዴ በተጠነቀቀው እርምጃቸው ሚዛኑ እንዳይዛነፍ እየጠበቁ ከስድስት ዓመት በኋላ የአውሮፓን የጸጥታና የአብሮ መስራትን ጉባኤ አዋቅረው በመጀመሪያ የሀያላ መንግስታት የጦር መሳሪያ ቅነሳ ንግግር እንዲከፈት በኋላ ደግሞ አብሮ ተቀራርበው እየተነጋገሩ መስራት የሚባለውን የፖለቲካ አካሄዳቸውን ፖለቲከኛው አጠናክረው ለመውጣት እንደቻሉ ብዙዎቹ ይናገሩላቸዋል። ሞስኮ ላይ ታይተው ብድግ ብለው ወደ ፔኪንግ ይዘልቃሉ። ዋሽንግተን ላይ ተነጋግረው ቶኪዮ ቆየት ብለውም ይመለሳሉ። ለንደንና ፓሪስ ዋርሶና ቴንስ በየጊዜው ይደርሳሉ፣ ይወርዳሉ። አንድ ጊዜ ብቻ በሺ ዘጠኝ መቶ ሰባ ዘጠኝ አመተ ምህረት እንደ አውሮፓን አቆጣጠር የሶቪየት ጦር አፍጋኒስታንን ሲወር ሞስኮን በፖለቲካ ንቅጣ ብለው ተነስተው እንደነበረም ይጠቀስላቸዋል። ነገር ግን የዲፕሎማቲክ የንግግር ክሩን ሳይበጥሱ ወደዛ ወደ ሞስኮ መውረዱንና መመላለሱን ፈጽሞም ፖለቲከኛው አልረሱም። ድካማቸው ፍሬ መስጠቱን የተገነዘቡት ፕሬዚዳንት ጎርባቾቭ ግላስኖስትና ፔሬስትሮኪያ የሚለውን ፍልስፍናቸውን ይዘው የሶቪየት ህብረተሰብን ለመቀየር የተነሱበት ሰዓት ላይ ነው። ከምስራቅ ጀርመን ገዢዎችም ጋር ያላቸውን ግንኙነት ተጠቅመው ኮሚኒስቶቹ እዚያ የፖለቲካ አካሄዳቸውን እንዲቀይሩም ጥሪ ለነሱም አድርገዋል። የተባለውም የነጻነት ቀን ሳይታሰብ ብቅ ብሎ ህዝቡም አምፁ የበርሊን አጥር በዚያውም የጀርመን ግንብም በአንዴ ፈርሶ ጀርመን የኋላ ኋላ መልሳም እንድትዋሃድ አድርገዋል። ሃንስ ዲትሪሽ ጌንሸር ከሶሻል ዲሞክራቶቹ ጋር ሆነው ከእነሱም ጋር የጣምራ መንግስት መስርተው ምዕራብ ጀርመንን መርተዋል። ያንንም ለቀው ህብረቱንም አፍርሰው ከክርስቲያን ዲሞክራቶቹም ጋር እንደዚሁ ሊበራሎችን ወክለው የጣምራ መንግስት መልሰው ቦን ላይ መስርተዋል። ይልማኔ ሚካኤል ዶች ቨለ ራዲዮ ጣቢያ ከበርሊን ከተማ